የኢትዮጵያ ብሔራዊ ሎተሪ በሚኒስትሮች ምክር ቤት ደንብ ቁጥር አንድ መቶ ስልሳ ሁለት ሺ አንድ መሠረት ስፖርታዊ ውርርድ ከሎተሪ ጨዋታዎች አንዱ መሆኑን በመደንገግ ከሁለት ሺ አምስት አመተ ምህረት ጀምሮ ስፖርታዊ ውርርድ ቤቶች ወደ ገበያ ገብተው ስራ እንዲጀምሩ ፍቃድ ሰጥቷል። ይሁንና ስፖርታዊ ውርርዶች ከጤናማ የጊዜ ማሳለፊያነት ወደ ቁማርነት እየተቀየሩ ወጣቱ ላይ ማህበራዊና ኢኮኖሚያዊ እንዲሁም ስነ ንቦናዊ ቀውሶችን እያስከተሉ መሆኑን በተከታታይ ሲነገር ቆይቷል። ከዚህም በመነሳት የኢትዮጵያ የሴቶች ሕጻናትና ወጣቶች ሚኒስቴር የተለያዩ ለድርሻ ድርሻ አካላትን በመጥራት የውይይት መድረክ አካሂዷል። አቶ አሎሚ ሰዊድ በሚኒስትሮች መስሪያ ቤት የወጣቶች ስብዕና ልማት ዳይሬክቶሬት ዳይሬክተር ሲሆኑ በውይይቱ ላይ ጥናት አቅርበዋል። ጥናቱ ስፖርት ቤቲንግ በሚባለው የስፖርት ውድድር ወይም ቁማ በመላ ዓለም የተለመደ ቢሆንም በሀገራችን በቅርብ ጊዜ ነው የገባው ነገር ግን በከፍተኛ ፍጥነት እየተስፋፋ ነው የሚገኘው እና ያው የስፖርት ውርርዱ ያው ማካሄድም ፈቃድ መስጠትም የሚችለው ብሔራዊ ሎተሪ ነው በዚህ አማካኝነት እስካሁን ባለው ከብሔራዊ ሎተሪ አስተዳደር በተገኘው መረጃ ለአርባ ስድስት ካምፓኒዎች ፈቃድ ተሰጥቷል እያንዳንዱ ደግሞ በርካታ ብራንቾች አሏቸው ለምሳሌ አንደኛው አርባ ስድስቱ አንደኛው ብቻዋን አዲስ አበባ ላይ ወደ ስልሳ አምስት ብራንቾች እንዳሉት መረጃዎች ያመለክታሉ ተጋላጮ ወይም በዚህ ላይ ተሳታፊዎች በአብዛኞቹ ህፃናት ታዳጊዎችና ና ወጣቶች ናቸው። ከእድሜ አንጻር በአብዛኞቹ አክቹዋሊ በእኛ ሀገር አሁን ሁሉም አወራራሽ ካምፓኒዎች አይደሉም። የተወሰኑት ላይ ከአስራ ስምንት ዓመት በታች ለሆኑ ታዳጊዎች የማይፈቀድ ይላል። ያው ግድግዳ ላይ የሚለጠፍ ብቻ አስገዳጅነት የለውም። ኮንትሮል ሜካኒዝም ወይም ቼክ ማድረጊያ ምንም አይነት ሜካኒዝም የለውም። መታወቂያ አትጠየቅም። ምንም አይነት ማስረጃ አትጠያቂ፣ ብቻ ተለጥፋለች እና በአብዛኞቹ ባደረግናቸው ናቸው አሰስመንቶች አብዛኞቹ ከአስራ አምስት ዓመት እስከ ሰላሳ አምስት ዓመት ባሉ የእድሜ ክልል ውስጥ ያሉ ናቸው። አንደኛ የሚያባክኑት ጊዜ ቲኬት ለመግዛት በራሱ ረጅም ሰልፍ ነው የሚሰለፉት እና ከሶስት ሰዓት እስከ ስድስት ሰዓት የሚፈጁ አሉ። በነዛ በሳምንቱ አራት ቀናት አራቱንም ቀን የሚሳተፍ አለ። አንድ ቀን የሚሳተፉ አሉ። ሁለት ቀን የሚሳተፉ አሉ። ገንዘብ አንጻር ያው እንደ አቅማቸው ነው። ከአስር ብር ጀምሮ አለ በሺዎች የሚቆጠሩ በአስር ሺ በብረቶች የሚወራረዱበት ሁኔታ አለ እና ንብረታቸውን ሸጠው ባዶ የቀሩ የተለያየ መንገድ የተገኙ መረጃዎች ያሳያሉ። አቶ አለሙ አክለውም ሁኔታውን ያባባሰው ደግሞ በዚህ የውርርድ ስፖርት ውስጥ የውጭ ባለ ሀብቶች ተሳታፊ መሆናቸውን ይጠቅሳሉ። የሚኒስቴር መስሪያ ቤቱ በቀጣይ ለሕብረተሰቡ የግንዛቤ ማስጨበጫ ከመስጠት ጎን ለጎንም በሀገር አቀፍ ደረጃ የውርርድ ስፖርትን ለማስቆም በጥናት የተደገፈ ጥያቄ እንደሚያቀርብም ገልጸዋል። ግን እጅግ በጣም መስፋፋት የጀመረው የውጭ ካምፓኒዎችን ጭምር ጆይንት ቬንቸር መግባት በመጀመራቸው በቴክኖሎጂ መታገዝ በመጀመራቸው በጣም መስፋፋት የጀመረው ባለፉት ሁለት አመታት፣ ያው የሚያስከትለው አደጋ ምንድን ነው? አምራቹም የዚህ ተሳታፊ ሕጻናት ወጣቶች ናቸው። እነዚህ ደግሞ እንደ ሀገራችን ሀገራችን ታዳጊ ሀገር ነች። ከዚህ አንጻር ትልቁ ሪሶርስ ወይም ፕሮዳክቲቭ ፓወር የምንለው ክፍል ነው እየተጎዳ ያለው። አይምሯቸውን መፖሶስ የሚያደርገው ሦስተኛ ያደርጋቸዋል። የስራ ጊዜ ድርሻማል የምንለው የሰው ኃይል እያሳጣን ያለ። ስለዚህ አሁን ትኩረቱ ምንድን ነው? መንግስት ያው ሁሉም አካላት ተረባርበው ጉዳዩን አጢ ነው ያለው ለብሔራዊ ሎተሪ የተሰጠው በደንብ በአዋጭ የተሰጠው ስልጣን አለ። ያ እንደገና እንዲጤንና አስቸኳይ መፍትሄ ነው እንዲያገኝ ነው። እኛ በሴቶች ህጻናትና ወጣቶች ሚኒስቴር በኩል ጥረት እያደረግን ያለ ነው። በወጣቱም በሌሎችም ግንዛቤ መፍጠሩ ማስተማሩ እንዳለ ሆኖ፣ ነገር ግን ይሄ በህግ የተደገፈ በአዋጅ በደንብ የተደገፈ ስለሆነ የእኛ ሚኒስቴር መስሪያ ቤትም የሚኒስትሮች ምክር ቤት አባል ነው። ስለዚህ በሚኒስትሮች ምክር ቤት አዋጁ እንደገና እንዲታይ በአስቸኳይ እንዲታይና የሚኒስትሮች ምክር ቤት መፍትሄ እንዲያበጅለት ያ ጫና መውጠር እንዳለብን ወይም ፕሮፖዛል ማቅረብ እንዳለብን። አቶ አድነው አበራ በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። በውይይቱ ላይ በቂ የሚባሉ ባለድርሻ አካላት መገኘታቸውን ገልጸው የጉዳዩን አሳሳቢነት ላይ ስምምነት መደረሱና ለወጣቱም የተሻለ ጊዜ ማሳለፊያ ለማዘጋጀት እየሰሩ መሆናቸውን አሳውቀዋል። መድረኩ በጣም ጠፋ ያለ ነጥቦች የተነሱበትና ክርክሮችም ነበሩ። አንድ አይነት አቅጣጫ ብቻ ሲሆን ጥሩ የተለያዩ ሀሳቦች ሻላይ በአቋም ደረጃ ከስምነት ተደርሶ የሚወጣበት መድረክ ስለነበረ፣ አዎ በአዲስ ተከራቶች በዚህ በሎተሪ ውርርዱ ጠቅላይ አካባቢ ግም ነበረ እንዳሲ ሌላው ሎተሪም ነበረ የእምህራን ማህበርም እንደዚህ ነበረና ጥሩ መድረክ ነው ይባለት ነው። ሌላው ይሄ ነገር ለወደፊትችን ሀገር የሚጎዳ ነው። ትውልድን የሚጎዳ ስለሆነ ማህበራዊ ቀውስ የሚያስከትል ስለሆነ ስለዚህ ይሄ ነገር ርምት ሊሰጠው ይገባል። መተካከል አለበት። አሁን ወጣቱ ላይ ድረስ ያለው ችግር መቀረፍ አለበት። ችግሩ የሚቀረፍበት ግን ድርጅት መዘጋቱ ብቻ መፍትሄ የሚሆን ከሆነ እሱን ለማድረግም ድረስ በአቋም ደረጃ እኛ እንደ ተቋም አቋማችንን አዋውቀን ሌሎችንም ይተማመንበታል ከኛ ሥርዓትነት እንደመኖሩ በቀን መንግስት በአገር አቀፍ ደረጃ በተቋማትን ደረጃ አሳይመንት ሰጥቶ ስራ አጥነት ችግሩን ለመቅረፍ ኮሚሽን እስከ ማቋቋም ድረስ የደረሰበት ያለበት ሁኔታ አለ። ሴቶች ሕጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አድነው አክለውም ወጣቶችና የህብረተሰቡ አካላት እነዚህን የውርርድ ስፖርቶችን አደገኝነት ተረድቶ ጊዜውም በአግባቡ እንዲጠቀም ያሳስባሉ። ለአሜሪካ ድምጽ ሬዲዮ አደንገረመው ዋሽንግተን ዲሲ።